of America የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑት ዶክተር መረራ ጉዲና የዋስ መብታቸው እንዲከበር ያቀረቡትን ጥያቄ ውድቅ አድርጓል። ፍርድ ቤቱ ወደ ቃሊቲ ማረሚያ ቤት እንዲዛወሩና የክስ መቃወሚያ ካላቸውም እንዲያቀርቡ አዟል። ዶክተር መረራ በፍርድ ቤቱ ውሳኔ ማዘናቸውን ለችሎቱ ገልጸዋል። ጠበቃቸው በውሳኔው ላይ ይግባኝ እንደሚሉ አስታውቀዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ቀደም ሲል ዶክተር መረራ ጉዲና በጠበቆቻቸው አማካይነት የዋስ መብታቸው እንዲከበርና ጉዳያቸውን በውጭ ሆነው እንዲከታተሉ ያቀረቡትን ጥያቄ ሳይቀበለው ቀረ። ዛሬ ረፋዱ ላይ ፍርድ ቤቱ በሰጠው ብይን እንዳተተው ተከሳሽና ከሳሽ አቃቢ ህግ ያቀረቧቸውን አቤቱታዎች አግባብነት አላቸው ከሚላቸው የሀገሪቱ የህግ ድንጋጌዎች አንጻር አስተያይቶ መርምሯቸዋል። ተከሳሹ እንዳመለከቱት ለታሰሩ ሰዎች የዋስ መብት ህገ መንግሥታዊ መብት ነው ቢባልም በሕገ መንግሥቱ ድንጋጌ በግልጽ እንደሚነበበው ይህ መብት በሕግ አግባብ ሊገደብ እንደሚችልና ፍጹም መብት እንዳልሆነ ይታወቃል ብለዋል። ስለሆነም ተከሳሽ የተመሠረተባቸው ክስ የሚያስከትለው ቅጣት ከፍተኛ በመሆኑና ተፈጸሙ የተባሉ ወንጀሎችም ከባድ በመሆናቸው አቃቤ ህግ እንዳቀረበው ፍርድ ቤቱ የዋስትናው መብት ነፍጎ ወደ ቃሊቲ ማረሚያ ቤት እንዲሄዱ ትእዛዝ ሰጥቷል። ብይኑ ከተሰጠ በኋላ ዶክተር መረራ ጉድና አጭር አስተያየት እንዲሰጡ እንዲፈቀድላቸው ፍርድ ቤቱን ጠይቀው ፈቅዶላቸዋል። ዶክተር መረራ ከነ ጄኔራል መንግስቱ ንዋይና ጄኔራል ጄኔራል ታደሰ ብሩ ዘመን ጀምሮ ከአንድ ትውልድ በላይ ገዳዮችና ሟቾች፣ አሳሪዎችና ታሳሪዎች በበዙበት የሀገራችን የፖለቲካ ድራማ ውስጥ በመቆየት አንድ ከሆዱ በላይ ለሀገሩ የሚያስብ ምሁር ማድረግ እንዳለበት ሁሉ ከ45 ዓመት በላይ ለሀገሬ የተሻለ ለውጥ እንዲመጣ በታማኝነት መታገል እየታወቀ ወደ ጎን መገፋቱ ያሳዝነኛል። ለሁላችንም የምትሆንና በእኩልነት የምታስተናግደን ዴሞክራሲያዊት ኢትዮጵያ እንድትፈጠርና ነጻ የፍትህ ስርዓት በሀገራችን እንዲሰፍን ላለፉት 25 ዓመታት በመታገሌ መከሰሴ አንሶ የሀገሪቱ ፓርላማ አባል ጭምር የነበርኩ ሰው ለተራ ወንጀለኛ የሚፈቀድ የዋስ መብት በመከልከሌ የተሰማኝ ጥልቅ ሐዘን ለራሴ ብቻ ሳይሆን እኛም ሆነን ልጆቻችን በሰላም ይኖርባታል ለምንለው መከረኛ ሀገራችንና አላልፍለት ብሎ ሲታመስ ለሚኖረው መከረኛ ሕዝባችን ጭምር መሆኑን እንድታውቁልኝ ነው ብለዋል። ፍርድ ቤቱም የክስ መቃወሚያ ካላቸው እንዲያቀርቡ ጠይቋቸዋል። የዶክተር መረራ ጠበቆች መቃወሚያውን ለማቅረብ ሰፊ ጊዜ ያስፈልገናል ስላሉ ለሚያዝያ 16 ቀን 2009 ዓ ም ፍርድ ቤቱ ቀጠሮ ሰጥቷል። የተሰጠውን ብይን በተመለከተ ከዶክተር መረራ ጠበቆች አንዱን አቶ ወንድሙ ይብሳን አናግሬያቸው ነበረም። ኢትዮጵያ ፍርድ ቤቶች የሚቀርቡ የማፍት ጥያቄዎች ህገ መንግስትን መሰረት በማድረግ አንድም ጊዜ ውጤታማ ሆኖ አቁም ይሄም ይታረማል ብለን በዋስትና ጥያቄ ላይ በጣም ሰፋ አድርገን ከዶክተር ያቆብ ጋር ጥልቀት ያለው ዓለም አቀፍና የኢትዮጵያን ህገ መንግስቶች ጠቅስን ያቀረብነው ውሳኔ እንዳዳመጥነው ውድቅ ነው ነው። ይህም በሚመለከት እኔና እኔ እንደ ጠበቃና እንደ ህግ ባለሙያ ዋስ ሊከለከሉ አይገባም። አንድ ተጠርጣሪ የሚጠረጠርበት ክስ መነሻና መድረሻ አለው። ሁልጊዜ ለተጠርጣሪ የሚያዘው እንደ ህጉ አግባብ አነስተኛው ትንሹ ነው። አሁን የተጠቀሰባቸው 32 38ና 238 አንድና ሁለት የተባለው አቃቢ ህግ ይህን ቢጠይቅም የማረጋገጥ ኃላፊነት ስላለበት በዚህ አይነት ዋስ መከልከላቸው ከአስተዋጽኦአቸው አንጻር አሳዛኝ ነው። አቶ ወንድሙ ይብሳ ለቪኦኤ ጨምረው እንዳስታወቁት ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የሰጠውን ብይን በመቃወም ለበላይ ፍርድ ቤት የይግባኝ አቤቱታ ያስገባሉ። የፌዴራል ጠቅላይ ፍርድ ቤት አቃቢ ህግ የካቲት 16 ቀን 2009 ዓ ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባስገባው የክስ ማመልከቻ የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበር የሆኑትን ዶክተር መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጀዋር መሐመድን፣ የኢትዮጵያ ሳተላይት ቴሌቪዥንንና የኦሮሞ ሚዲያ ኔትወርክን የተለያዩ የወንጀል ድንጋጌዎችን በመተላለፍ ክስ እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ